የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። የዛሬ ሰኞ ሰኔ 24 2011 ዓ ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ ጀምረናል። የጠቅላይ ሚኒስትር አብይ አህመድ የዛሬው የሕዝብ ተወካዮች ምክር ቤት ሪፖርት ምን ጭብጥ ይዘዋል? ለውጡን የምንመራ ሰዎች በልበ ሙሉነት ልነግራችሁ ንፈልገው እውነት ከኛ ጋር ስለሆነ ማንም አያቆመን ማንም አያቆመን እውነትን ይዘን ስለምንሰራ የኢትዮጵያ አምላክ እኛን ያግዘናል ያ ባይሆን ኖሮ በሙሉ ዘገባ እንመለስበታለን በምስራቅ ሀረርጌ ዞን ሜታ ወረዳ በቁልቢና ጨለንቆ ከተሞች የአማራ ብሔራዊ ንቅናቄ አብንን በገንዘብና በጦር መሳሪያ ትረዳላችሁ በሚል የወረዳው አማሮች እየታሰሩ ነው ሲል የታሳሪ ቤተሰቦች ተናገሩ ቤተሰብ ላይ ወንድሜን አስረውታል እኒህና ሌሎች ዘገባዎች ለምሽቱ ተሰንቀዋል አብራችሁን ቆዩ ሌሎች ዘገባዎችም አሉን። የጋምቤላ ሙዚቀኛም እናስተውቃችኋለን። የሙዚቃ ምርጫም አለን። ፕሮግራሙን በመምራት ጽዮን ክርማና ሀብታሙ ስዩም አብረናችሁ እናመሻለን። ዜና እናስቀድም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ያደረጉት ስብሰባ እጅግ ውጤታማ ነበር ካሉ በኋላ ሁለቱም ሀገሮች እንዲገፉበት ይፈልጋሉ ብለዋል። እነዚህ ሁሉ ሲስተካከሉ ሰሜን ኮሪያን የሚጠብቀውን ብልጽግና አርቅቅ ያለው ሲሉ ትራምፕ ደቡብ ኮሪያ በሚገኘው ኦሳን የአየር ሰፈር ላሉት ወታደራዊ ሰራተኞች ተናግረዋል። ሰሜን ኮሪያ ኒኩሊየር ፕሮግራሟን በሚመለከት ስምምነት ላይ ለመድረስ ከቻለች የኢኮኖሚ ጥቅም ልታገኝበት እንደምትችል ትራምፕ በተደጋጋሚ ሲያስገነዝቡ ቆይተዋል። በኬንያ ትልቁ እንደሆነ የሚነገርለት የቴሌኮም ኩባንያ ሳፋሪኮም ለዘጠኝ ዓመታት የመሩት ቦብ ኮሊሞር ኩባንያውን በምስራቅ አፍሪካ ትርፋማ ያደረጉ ሰው መሆናቸው ይነገርላቸዋል። ዛሬ ጠዋትም ህይወታቸው አልፏል ብሎናል ዘጋቢያችን ገልሞ ዳዊት ከ ናይሮቢ ሚስተር ኮሊሞር ባደረባቸው የደም ካንሰር ህመም ላለፉት ሁለት ዓመታት በሕክምና ሲረዱ መቆየታቸውን የሳፋሪኮም የዳይሬክተሮች ቦርድ ሰብሳቢ ኒኮላስ ንጋጋ ዛሬ ገልጸዋል። ሚስተር ቦብ ኩባንያችንን ከተቀላቀለ ወዲህ አላማ ያለው አመራር አጎናጽፎታል። የእርሱ እዚህ መኖር ለእኛም በጣም ጠቃሚና ትልቅ እድል ነበር። ስለዚህም ይህ የሳፋሪ ኮም ቤተሰብ የእርሱን ገድል ለመቀጠል ይተጋል ብለዋል። በ61 ዓመት እድሜያቸው ያረፉት ኮሊሞር ትውልዳቸው ከጉያና ሲሆን በ16 ዓመታቸው ከእናታቸው ጋር ወደ እንግሊዝ ሄደው የኮሌጅ ትምህርታቸውንም እዚያው ማጠናቀቃቸው የህይወት ታሪካቸው ይናገራል። ሆንግ ኮንግ ውስጥ ዛሬ ማለዳ የተቃውሞ ሰልፈኞችና አድማ በታኝ ፖሊሶች ወደ መንገዶች ተመልሰዋል። የተቃውሞ ሰልፈኞቹ ዛሬ ድምፃቸውን ለማሰማት የወጡት ሆንግ ኮንግ ከቻይና ጋር እንደገና የተዋሃደችበትን 22ተኛ ዓመት ለማሰብ ነው። ወደ ማታ በከተማይቱ ወደሚገኘው የምክር ቤት ህንፃ ገፍተው ገብተዋል። በብዙ ሺዎች የሚቆጠሩ ሰዎች ከሰዓታት በኋላ የከተማይቱ የመንግሥት መስሪያ ቤቶች የሚገኙበትን ቦታ ከበዋል። ወደ ማታ ወደ ምክር ቤት ህንፃ ለመግባት ሲሞክሩ መጀመሪያ በህንፃው የመስታወት መስኮት ላይ ቀዳዳና ስንጥቅ በመሸንቆር ወደ ኋላ ደግሞ ትልልቅ ቀዳዳዎችን በማድረስ ገፍተው ገብተዋል። ካሜሮን ውስጥ በእንግሊዘኛ ተናጋሪ ክልሎች ያሉትን ነዋሪዎች ለመርዳት የታቀደውን የረዴት አቅርቦት ላይ በተገንጣይነት የሚጠረጠሩ ሰዎች ጥቃት ከፍተው በማቃጠላቸው የሰብአዊ ረዴት ሰራተኞች ፍርሀት እንዳደረባቸው ገልጸዋል። አማጺያኑ በወታደራዊ ኃይል የመጣ ማንኛውንም አይነት እርዳታ አንቀበልም እንደሚሉ፣ መንግስት በበኩሉ ደግሞ ወታደሮቹ የረዴት ሰራተኞችን ከጥቃት ለማዳን ካሚዮኖችን እንዲጠብቁ የተመደቡ ናቸው እንደሚል ዘጋባችን ሞኪ ኤድዊን ከኪንዝዋካ ከያውዴ በላከው ዘገባ አድርሶናል። አድማጮች፣ ለሰዓቱ ያዝ ናቸው። አጠር ያሉ ዘገባዎቻችን እነዚህ ነበሩ። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን Gabina VOA, let's cross boundaries together, የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን ነው የምናልፈው እውነት ከኛ ጋር ከለውጡ መሪዎች ጋር ስለሆነች ማንም አያቆመንም ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ተናገሩ። በኢትዮጵያ አንድነት ላይ የሚመጡ ኃይሎችን ስክሪፕቶ ይዘን ሳይሆን ክላሽ ይዘን እንዋጋቸዋለን ሲሉም በጉዳዩ ላይ ማብራሪያ ሰጥተዋል። ዛሬ አመታዊ ሪፖርቱን በህዝብ ተወካዮች ምክር ቤት ባቀረቡበት ወቅት በተለይ በባህር ዳርና በአዲስ አበባ ያጋጠመውን ጥቃት በተመለከተ ማብራሪያ ሰጥተዋል። በስፍራው የነበረው እስክንድር ፍሬው ተከታዩን ዘገባ አጠናቅሯል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዓመታዊ የስራ አፈጻጸም ሪፖርታቸውን ያቀረቡበት ወቅት በከፍተኛ የሲቪልና ወታደራዊ መሪዎች ላይ ግድያ ከተፈጸመበት ሰሞን ጋር ተገጣጥሟል። እናም ከአንድ ዓመቱ አጠቃላይ ስዕል ይልቅ ይህ ሰሞንኛ ድርጊት ይበልጥ ትኩረት ስቦ ታይቷል። በዚሁ ርዕስ ላይም ሰፋ ያለ ማብራሪያ ሰጥተዋል። በባህር ዳር የተፈጸመውንና የክልሉን ፕሬዝዳንት ጨምሮ በርካቶች የተገደሉበትን ጥቃት መፈንቅለ መንግስት ሊባል እንደማይችል የሚገልጹ ሰዎችን ሞግተዋል። በዚሁ ማብራሪያ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ወይም የኤፍድሪ መንግስት የፌዴራ የክልል መንግስታትን በጥምረት የሚያካትት እንደሆነ ነው ያብራሩት። እሳቸው እንዳሉት በየትኛውም ደረጃ ጥቃት ከተፈጸመ የኤፍድሪ መንግስት ተጠቅቷል ማለት ነው። በህገ መንግስቱ አንቀጽ 93 ላይ ከተደነገገ ውጭ ስልጣን ለመያዝ መሞከርም ይህ ህገ መንግስታዊ ነው ብለዋል። ሰው አመራር ገድሎ ሲያበጣ፣ አመራር አግቶ ሲያበጣ፣ መግደልም ማገትም ሳያስ አ ሙከራ አድርጎ ሲያበጣ በድፍረት ወንድሞቹ ከጨፈጨፈ በኋላ ለሚዲያ ተቋማት ለዛ ሰው እርምጃ ውስጥናል ብሎ ሚዲያውን በእጁ እንዳደረገ የሚያስብ አካል የመፈንቅለ መንግስት አትበሉት እንዴት በእክትን የመፈንቅለ መንግስት ይባላል የሚሉ ሰዎች ነው እንግዲህ እዚህ ጋር የተከበረው ምክር ቤት እንዲገነዘብ እንፈልገው ይሄን መፈንቅለ መንግስት ያቀዱ ያዘጋጁ የጻፉ ሰዎች እቅዳቸውን አልሰጡ ነው የእነሱ የዳቦ ስምኛ ና አይደለም ሳይሆን ማለት ያለባቸው ያቀድነው ሆን እንደዚህ ነበር ብለው ይገቡ የሸረጉት ጉዳይ ምን እንደሆነ እኛ እናቀው። እኛ የምናቀው ይህ ህገ መንግስታዊ ድርጊት መፈጸሙ፣ መፈንቅለ መንግስትን ከየት አመጣችሁት ያላቸው እንደሆነ አስራ ዘጠኝ ሃምሳ ሶስት ግርማሜና መንግስቱ ከወርቅ ነጋውን ያደረጉትን ህገ መንግስት ስናይ የአንድ ጄኔራል ጦር የሆኑ ሰዎች አገተ፣ የሆኑ ሰዎች ገደለ፣ በሚዲያ ተናገረ፣ ሌላው ጦር መታውና ተበተነ። የአምሳ ሶስቱ መፈንቅለ መንግሥት ንጉሰ ነገሥቱ የገደለው ከዛ በታች ያሉ መራሮች የገደለው የመፈንቅለ መንግሥት ሙከራ ትሉ የእነ ፋንታ በላይ ሰማንያ አንዱ መፈንቅለ መንግሥት የተወሰነ ኃይል የተወሰነ ሰው አገተ፣ የተወሰነ ሰው ገደለ። ለመፈንቅለ መሞከሩን አንዳንድ ተቋም በመያዝ ማሳየት ሞከረ። ሌላው ኃይል አለበሰው መፈንቅለ መንግሥት ከሸፏል። የአሁኑ ህገ መንግስት ሶስት ቦታ ቢያንስ እስካሁን ያወቅነው ነው። በቤኒሻንጉል ከፍተኛ ኃይል አስገብቷል። ጅምጅም የሚባል ፓርክ አካባቢ በባህር ዳር፣ በአዲስ አበባ ያደረገውን አድርጓል። ያልተደረጉት ስላልሞቱ ህገ መንግስት አትበሉት እነሱ ከሞተው በኋላ ነው ህገ መንግስት የሚባለው ብሎ ሊያሙ የሚፈልጉ ሰዎች አሁን ከቤኒሻንጉል ከያዝናቸው ሰዎች የገዳይ ስልጠና ይወሰዱ አሰሴት የሚያደርጉ ሰዎች በኦሮሚያ የተመለመዱት ስሌት የሚያደርጉ ገዳዮች። በነገራችሁ ላይ በዚህ ፈንቅለ መንግስት የተሳተፉ ሰዎች ቁጥራቸው ቀላል ያልሆነ ከጥቂት ወራት በፊት ቤተ መንግስት ከመጡ ወታደሮች አብዛኛዎች ተሳትፈውበታል። መከላከያ ገምግሞ አስሮ፣ እነዚህ ወጣቶች ናቸው ይማራሉ ብሎ የሸኛቸውን ተጠቅመውበታል። ግን ይነግሯነ ፈንቅለ መንግስት አይደለም ይነግሩታል ሰሞኑን የተሞከረው መፈንቅለ መንግስት ባለፈው መጋቢት በተጀመረው የለውጥ ሂደት ላይ እየተቃጡ የቆዩት የተለያዩ ጥቃቶች ተከታይ መሆኑንም ነው ጠቅላይ ሚኒስትሩ ያብራሩት። ባለፈው አንድ አመት ብዙ አስከፊ ሙከራዎች ተደርገው ብናል። የማይታወቁትን አልነግራችሁም፣ የሚታወቁት ብቻ ነግራችኋል። ሰኔ 16 ለውጥ አምጥተን ሁለት ወር እንኳን ምዛን ሳናል ለማቀጨጭ በአደባባይ የምታቁት ሙከራ ተደረገ። እሱን በትክክል ወንጀለኞች ለይተን ለህግ አቅበን ሳንጨርስ ሁለት ወር ባልሞላ ጊዜ ውስጥ በሶማሌ ክልል የኢትዮጵያን አንድነት የሚፈታተን እጅግ የተደራጀ የሰለጠነ ገንዘብ ትጥቅ ያለው በሺዎች የሚቆጠር ሀይል በፖለቲካና በወታደራ የተመራ ኢትዮጵያዊነት አደጋ የሚያስከትል ችግር ገጠመል። ቤተክርስቲያን ያቃጠረ ብዙ ወጣቶች ያረገፈ ብዙ ችግር ያመጣ፣ እሱን ተሻግረን ሙሉ በሙሉ ሳንቸርስ የተደራጀ ወታደር ቤተ መንግስት ድረስ መጣ። ያ የተደራጀ ወታደርን በምታኩት መንገድ መልሰን ሁለት ወራት ሳይሞላ በምዕራብ ኢትዮጵያ በሶስት ወር መንግስት ሆናለ ሚያ ተፈጠ በሶስት ወር ውስጥ መንግስት ሆናሉ ብሎ ምዕራብ ኢትዮጵያን የሚያተራምስ አይልተፈ ይህንንም ኃይል አጽድተን ምዕራብ ኢትዮጵያ በሶስት ወር ሳይሆን በምርጫ ብቻ መንግሥት የሚፈጠርባት ሀገር ናት ብለን ጠቅለን ሳንጨርስ ከቦታ ቦታ ዜጎቻችን እንደ በግ እየገፉ የሚያፈናቅሩ ዋይ ተፈጠሩ። ህፃናትን፣ ሴቶች አፈናቃዮች ብለው ዘፈኑብን። እኛ ከመጣ የተፈናቀለውን ብቻ ሳይሆን ሳልመጣ የተፈናቀለውን በሙሉ ስንመልስ ግን በግድ መልሳቸዋል። መፈናቀሉን በመጨረስ ሂደት ላይ እንዳለን ሲያቁ ጥቂቶች አውቀው ኮንሸስ ነው፣ ብዙዎች ግን ሳይገባቸው በሁለት እግሯ መቆም ያልቻለችን ሀገር የደሞዝ ጭማሪ በሚባል በሚሰበብ አንዴ ጤና፣ አንዴ ትምህርት፣ አንዴ መምህር እያሉ ተደራጁ። ፖለቲካ ነው። ኢትዮጵያ ደሞዝ የምትጠይቅበት ጊዜ አልነበረም። ጥቂቶች ኮንሽስ ሊገባቸው፣ ብዙዎች ግን ሳይገባቸው ከእነሱም ጋር ውይይት አድርገን ተረጋጉ፣ ጊዜው አይደለም፣ አሁንም የምትሰጡበት እንጂ የምትቀበሉበት አይደለም ብለን ስናልፍ የተቀናጀ የሚዲያ በሬ ወለደ ዘመቻ ተካሄደ። መከላከያ ኦሮሞ ነው የያዘው፣ እንትን ኦሮሞ ነው የያዘው። ውሸት። የተከበረው ምክር ቤት፣ እያንዳንዱ ተቋም ኦሮሞ ያልተገባ ስልጣን ይዞ ከሆነ አጣርቶ ከኔ ጀምሮ እርምጃ መውሰድ ይችላል። አንድም ቦታ ኦሮሞ ያልተገባ ስልጣን አልያዘም። ሆን ተብሎ የዋሁን ህዝብ ለማባላት ሰፊ ስራ ተሰራ። እሱንም በውይይት እና በፋክት አንዳንድ ቦታ ፋክት እያወጣል ባልተገባ መንገድ አልሳካ ሲላቸው ባህር ዳር ላይ እና አዲስ አበባ ላይ የማይተርፉ ሰዎች ከቶ አሁን ባለችው ኢትዮጵያ መፈንቅለ መንግስት ሊሳካ አይችልም ሲሉም ጠቅላይ ሚኒስትሩ አስረድተዋል። እንዴት ክልል ላይ መፈንቅለ መንግስት ይደረጋል? ራሽናል አይደለም ከሆነ ሀሳቡ፣ እንዴት በፌዴራል መንግስት ላይ መፈንቅለ መንግስት ይደረጋል? መጀመሪያው ራሽናል ክወት ነው እንጂ

በአንድ ጀንበር መቶ ሺዎች የሚታረዱበትን ትራጀዲ ፈጣ ይሆናል እንጂ መንግስት መሆናቸው። አንቺ ደግሞ እሱ የሚቀር ሎጂክ መሆኑ ከሆነ እንዴት ሰው አምባቸው መኮንን ይደለም። አምባቸው መኮንን እንኳን ልትገለው ልትቆጣው የሚያሳሳ ሰው ነው። አምባቸው መኮንን ለአማራ ሕዝብ የከፈለውን ታሪክ ያወጣል። ይህንን ፍልክልት የገደለ ጭንቅላት ራሽናል መሆን አይችልም። አያቆም ቀበሌ ላይ ወረዳ ላይ መፈንቀል የሚችል ይመስለዋል። እንዴት ሰው ሳረ መኮንን ይገላል? ሳረ መኮንን እንደ ዳቦ እንደ አበሻ ዳቦ፣ ከታችና ከላይ እሳት እየነጠለበት ጓዶቼን ቀብር የመጣሁበትን ኢትዮጵያን አላፈርስም እኔ ፈርሳለሁ ያለ ጀግና እንዴት ይገል ሰው እንደማንም ሰው መሆን እየቻለ ማለት ነው። የትግራይ ወጣቶች የደደልኩት ለኢትዮጵያ አንድነት፣ ለኢትዮጵያ ዲሞክራሲ ነው ቃሌ አላጥፈም፣ የጓዶቼ አጥንት እና ደም ይታወሰኛል ያለ ጀግና በአደባባይ ይበ ሌላው ስራ አልተሳካ እንዴት መፈንቅለ መንግስት ይባላል? ይና መፈንቅለ መንግስት ነው፣ ህግ መንግስታዊ መፈንቅለ መንግስት ነው። ይሄን ሊነግሩ ይፈልጉ ኃይሎች በጊዜ ብዛት እናዋን እንደሆኑ እየጠየቁ ይሄዳል። የጠቅላይ ሚኒስትሩ የዛሬ ማብራሪያ ለኢትዮጵያ ሕዝብ ማሳሰቢያዎችን የሰጡበት ስጋቶችን የሚያስታውሱበት ነው። ማስረጃና መረጃ የማያነጥረው አሉባልታ፣ አመክንዮና ምርምር የማይመዝነው ወሬና፣ ግለሰባዊ የማሰብ ጸጋን ደፍጥጦ የሚሄድ ጅምላ ውሳኔ አደገኛ መሆኑን አብራርተዋል። ተቀምጠው የሰቀሉትን ቆሞ ማውረድ የሚቸግርበት ጊዜ እንዳይመጣ ሁላችንም ቆም ብለን እናስብ ሲሉም ጥሪ አቅርበዋል። በአገሪቱ እየተካሄደ ያለው ለውጥ ለኢትዮጵያ ያለውን ፋይዳ የገለጹት ጠቅላይ ሚኒስትር አብይ ወደኋላ እንደማይመለስም አብራርተዋል። ለውጡን የምንመራ ሰዎች በልበሙሉነት ነግራችሁን እንፈልገው እውነት ከእኛ ጋር ስለሆነ ማንም አያቆም ማንም አያቆምም። እውነትን ይዘን ስለምንሰራ የኢትዮጵያ አምላክ እኛን ያግዘናል። ሌላ ባይሆን ኖሮ እንደምታውቁት ቀለል ባለመንገድ ከህዝብ ለመከላከል በሬ ደረጃ ሙከራ ያደረገ መ ለ ግን ጠባቂ የማይተኛ የማያንቀላፋ ስለሆነ ከንቱ ድካም ነው። ኢትዮጵያውያን አሁንም ጠንከር እንበል። አምባቸውን የሚወድ ሳርን የሚወድ ኢትዮጵያዊ ካለ እቺን ሀገር ከድህነት አውጥተን ወደ ብልጽግና እናሸጋግር። እቺን ሀገር ዴሞክራሲያዊ እናደርግ። የክፉዎች ሀሳብ እንዳይሳካ እጅ ላይ ተያይዘ እንስራ። አንዱ ሲወት አንዱ እግር የሚያሰሙ እንተው እንተው፣ አይጠቅምም። በኢትዮጵያ አንድነት ላይ ስጋት የሚደቅኑ ኃይሎችን እንደማይታገሱም ነው ጠቅላይ ሚኒስትር አብይ ያስጠነቀቁት። በዚሁ አጋጣሚ ኢትዮጵያውያን እንዲገነዘቡ የሚፈልገው ነገር የዋህነት ይቅርታና ደግነታችን እስከ ኢትዮጵያ አንድነት ብቻ ነው። ብዙ ጊዜ ተሞክሯል። እኛ አንፈራም። በኢትዮጵያ አንድነት ነገም ግንባራችን እንሰጣለሁ። በዚህ የሚደራደር የለውጥ አመራር የለም። ለሕዝባችን ይበጃል የምንለውን ለማስቀደም ካልሆነ በስተቀረ በኢትዮጵያ ሕልውና ይመጣ ካለ እስክሪብቶ ሳይሆን ክላሽ ተሸክመን ለመዋጋት ዝግጁ መሆናችንን የኢትዮጵያ ሕዝብ ሚገነዘ ጠቅላይ ሚኒስትር አብይ አህመድ ዛሬ በፓርላማ የሰጡት ማብራሪያ የመንግስታቸውን የ2011 በጀት ዓመት የስራ አፈጻጸም ሪፖርት ያቀረቡበትና ለልዩ ልዩ ጥያቄዎችም ምላሽ የሰጡበት ነው። ለሌሎች ጥያቄዎች የሰጧቸውን ምላሾች በተለያዩ ዘገባዎች ልመለስባቸው ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ እናመሰግናለን። አሁን ወደ ባህር ዳር እናቀናለን። የአማራ ክልል የጸጥታ ሁኔታ እየተረጋጋና ቀድሞ ወደ ነበረበት እየተመለሰ መሆኑን የክልሉ ፖሊስ ኮሚሽን አስታውቋል። አስቴር ምስጋናው ዝርዝር አላት። ሲሆን የጸጥታ አካላቱ በተዋረድ በጋራ በመስራት የከተማዋንም ሆነ የክልሉን ሰላም ወደነበረበት ለመመለስ ተችሏል ይላሉ የአማራ ክልል ፖሊስ ኮሚሽን የኮሚዩኒኬሽን ሚዲያ ልማት ዋና መምሪያ ኃላፊ ረዳት ኮሚሽነር ሰኢድ መሐመድ። የመከላከያ ሰራዊትና የፌዴራል ፖሊስም ሌሎች የሚሊሻ አጋር የጸጥታ አካላትም ተሳትፈው ሕብረተሰቡ ደግሞ ከፍተኛ አስተዋጽኦ አድርጎ ችግሩ በዛው የተገታበትና ከዛ በኋላ በከተማችን ባህር ዳር ከተማ ላይ ያለው ጸጥታ እየተሻሻለ እየተሻሻለ የመጣበትና ወደነበረበት የተመለሰበት ሁኔታ ነው ያለው። በአጠቃላይ በክልላችን ሲታይ ግን ችግሩ ባህር ዳር ከተማ ላይ ቢፈጠርም ችግሩ እንደተፈጠሩ የሰሙት የአጠቃላይ በክልላችን ያሉ የጸጥታ ኃይሎች በዛው በአካባቢያቸው ስታንድ ባይ በመሆን ከአስተዳደር አካሉ ጋርና ከሌሎች አጋር የጸጥታ አካላት ጋር በመጠናጀት አካባቢያቸውን በአስተማማኝ ሁኔታ ጠብቀዋል። ረዳት ኮሚሽነር ሰሄድ አያይዘው ሰኔ አስራ አምስት ቀን በተካሄደው የመፈንቅለ መንግስት ሙከራ የተጣለባቸውን ኃላፊነት ለመወጣት ሲሉ በርካታ የፖሊስ አባላትን እንዳጡ ነው የተናገሩት። በአጠቃላይ 28 የፖሊስ አባላት ላይ ጉዳት ደርሷል። ከ28ቱ ውስጥ አስሩ የሕይወት መስዋዕትነት ከፍለዋል። ሌሎች 18ቱ የአካል ጉዳት የደረሰባቸው ሲሆን፣ በአሁኑ ሰዓት 15ቱ በፌዴራል ፖሊስ ሆስፒታል በሕክምና እየተረዱ ይገኛሉ። ከነዚህ ውስጥ ሁለቱ ሕክምና ተደርጎላቸው ወደ ቤታቸው ተመልሰዋል። የከተማዋን ብሎም የክልሉን ሰላምና ደህንነት ለመጠበቅ የፖሊስ አባላት በሚያደርገው ርብርብ ህብረተሰቡ ከጎኑ እንዲቆም ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በምስራቅ ሐረርጌ ዞን ሜታ ወረዳ በቁልቢና ጨለንቆ ከተሞች የአማራ ብሔራዊ ንቅናቄ አብንን በገንዘብና በጦር መሳሪያ ትረዳላችሁ በሚል የወረዳው አማሮች እየታሰሩ ነው ሲሉ የታሳሪ ቤተሰቦች በተለይ ለቪኦኤ አስታወቁ። በወረዳው 56 ግለሰቦች በዚሁ መነሻነት በቁጥጥር ስር መዋላቸው ታውቋል። አዲስ ቸኮል አጠር ያለ ዝርዝር አለው። በምስራቅ ሐረርጌ ዞን በሜታ ወረዳ ባለፈው ሐሙስ ሰኔ 19 ቀን 56 ግለሰቦች በቁጥጥር ስር ውለዋል። ግለሰቦቹ የተጠረጠሩበት ወንጀል የተነገራቸው በታሰሩ በሁለተኛው ቀን ሲሆን ወንጀሉም የአማራ ብሔራዊ ንቅናቄ ወይም አብን አባል ናችሁ ድርጅቱንም በገንዘብ ትረዳላችሁ በሚል ተጠርጥሮ መያዛቸውን የታሳሪ ቤተሰቦች በተለይ ለቪዮ አስታውቀዋል። ተጠርጣሪዎቹ እሁድ እለት ፎቶ ከመነሳታቸው በስተቀር እስካሁን በይፋ ክስ እንዳልተመሰረተባቸው ለማወቅ ተችሏል። በመረጃ ምንጮቻችን አማካኝነት ካገኘናቸው የታሳሪ ቤተሰቦች መካከል አብዛኞቹ በስጋት ውስጥ መሆናቸውን ገልጸው መረጃ ለመስጠት ፈቃደኛ ሳይሆኑ የቀሩ ሲሆን አንደኛዋ ብቻ የታሰረባቸውን ዘመድ ምንነት ገልጸው ስልኩን ዘግተዋል። ያው ቤተሰብ ላይ ወንድሜን እና ስምና ማንነታቸውን ደብቀው መረጃ እንደሰጡ ቤተሰቦች ከሆነ እስሩን ያዘዘው በተለምዶ ቡልችንሰን ገኛ ወይም አስተዳደርና ጸጥታ የሚባለው በወረዳው ካቢኔ የሚመራ አካል ነው ሲባል መስማታቸውን ተናግረዋል። በሜታ ወረዳ ስር ከጨለቁ አርባ ስምንት ከቁልቤ ደግሞ ስምንት ግለሰቦች መታሰራቸውን፣ ከታሳሪዎቹ መካከልም አባትና ልጅ እንዲሁም ባልና ሚስት እንደሚገኙበት የደረሰ መረጃ ያመለክታል። ስለ ጉዳዩ ከምስራቅ ሐረርጌ ዞን ፖሊስና ከሜታ ወረዳ ፖሊስ አመራሮች መረጃ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። የሜታ ወረዳ አስተዳዳሪም በዛሬው ዕለት ለስብሰባ አዳማ የሚገኙ መሆናቸውን ለማወቅ ችለናል። በባህር ዳር የክልሉ አመራሮችና በአዲስ አበባ የመከላከያ ጀኔራሎች ላይ የተፈጸመውን ግድያ ተከትሎ የአማራ ብሔራዊ ንቅናቄ ወይም አብን አመራሮች በኦሮሚያ ውስጥ ከሁለት መቶ በላይ አማሮች አብን ናችሁ በሚል መታሰራቸውን ከታሳሪዎች መካከልም የድርጅቱ መዋቅር በሌለባቸው የቁልቢና ጨለንቆ ከተሞች የሚኖሩ አማሮች ጭምር እንደሚገኙበት መግለጹን ቪኦኤ ዘግቦ ነበር። ከሜታ ወረዳ ፖሊስ ወይም ከፖለቲካ አመራሮች በጉዳዩ ዙሪያ የሚሰጥ ማብራሪያ ካለ የምናስተናግድ መሆናችን እናስታውቃለን። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ አዲስ ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። ለሙዚቀኝነት ብዙም ክብር ከማይሰጥ ማህበረሰብ መውጣቷን የምትናገረው ዋኒ ዋንሊያ አባላ በቅርቡ በአኝዋክ የተጫወተቻቸው ሙዚቃዎች መልካም ምላሽ እያስገኙላት ነው። ሙዚቃን ከተለመዱ ጉዳዮች ይልቅ የማህበረሰብ ህጸጾችን ለመንቀስ እንደምትጠቀምበትም ትገልጻለች። የእሷና መሰል ወጣቶች የሙዚቃ ዓለም ጥረቶችም ፈተና የሞላበት እንደሆነ ታነሳለች። ጋምቤላ የተወለደችው እና በአሁኑ ሰዓት የአምቦ ዩኒቨርሲቲ ተማሪ የሆነችው ዋንሪያ ከሀብታሙ ስዩም ጋር ባደረገችው ቆይታ ተጨማሪ ጉዳዮችንም አንስታለች። ቆይታቸው የሚጀምረው ማህበረሰቧ የሚያወግዘውን የሙዚቀኝነት የስራ ዘርፍ ለምን እንደመረጠች በምታብራራበት ነው። እኔ ጋር ለሰዎች ማስተላለፍ የምፈልገው ምልክት እያለኝ እና የሆነ ነገር ማስተላለፍ እንዳለኝ ይሰማኛል። ብዙ ጊዜ እንዲስተካከል የምፈልጋቸው ነገሮች ቢኖሩ ቤት ለቤት ትንሽ ይከብዳል እና በዘፈን በኩል አንተን የሚሰማክ ስሜት እና ማስተላለፍ የምትፈልገው ምልክት በዘፈን በኩል ለማስተላለፍ ትንሽ ይቀላል። አንቺ የማህበረሰብን የሚመክሩ የማህበረሰብ ችግሮችን የሚያነሳሱ ሙዚቃዎችን ነው እስካሁን ድረስ እየተጫወትሽ ያለሽው። ለምን እነዚህን ነገሮች ማስቀደም ፈለግሽ ከሌሎች ጉዳዮች ይልቅ? ተወልጄ ያደግኩበት አካባቢ ነው ይህ ሁሉ ነ እንዳስተላለፍ ያስገደደኝ። እኔ እየሄድኩበት ያለው መንገድ ለእኔ እየጠቀመኝ ከሆነ ተለታዩኝ ነው፣ እነሱ ደግሞ እየጠቀማቸው አይደለም። ለምሳሌ አሁን ያለ እድሜ ጋብቻ የሚለው ላይ እንውሰደው በእኔ አካባቢ አሁን ሸክም ተሆና ለ ለቤተሰብ ማለት ነው። ስለ ፍቅር ምናምን ያ ሁሉ ነገር ይመጣል። እኔ ሁሉም ነገር ጊዜ ያለው ብዬ ነው ማስበው በብዛት ማለት ነው። ከሌሎቹ ራሳት መሳሰል ስትቀር ትንሽ ከበድ ይላል። በሌላ መንገድ ልትታይሁላ ይችላል እና ያ ሁሉ ነገር አልፌ ቢያንስ እንኳን ትንሽ የተሻለ መስመር ላይ ነኝ ያለሁት ብዬ ነው ማስበው። ብዙ ሰው ሰውን ትክክለኛ መንገድ እንዲከተል ይመልጥ ጥሩ ነው ብዬ አሰብ ተላልፈው፣ በእንደዚህ አይነት ነገር በቅርብ ጊዜ ከወጡት ሙዚቃዎች መካከል ቤቶ ነው አይደል? ቤቶ ነው የዘቱን ነገር ስለምንድን ነው ዘፈኑ ባኛዋክኛ ነው የተዘፈነው አይደል? እሱ ባኛዋክኛ ነው የተዘፈነው። ያው ቤቶ ፎከስ የሚያደርገው ስለ ፍቅር ነው። ብዙ ሰዎች አበድኩ፣ ምን ሞትኩኝ ለማህበሬ ነው በብዛት እንደዛ ይዘፈናል። ግን ስለ ፍቅር ሆኖ አስታራቂ የሆነ ዘፈን ነው። በተለይ እኔ ያድጌበት ተወልጄበት ያደግኩበት ቦታ ኢዝ ላይክ ብዙ የሚያማምሩ ወጣት ሴቶች ታያለ። እና እነዛ የሚያማምሩ ወጣት ሴቶች ስታያቸው ያ ውበታቸውን ይዘው አይዘልቁም። የሆነ ነገር በቃ ቸኩሎ ቸኩሎ ወይ አቋራጭ መንገድ ተጠቅሞ ለብርም ሆነ ለሆነ ነገር ብቻ ቆንጆ ነን ብሎ በማሰብ ራሳቸውን በማይሆን ወይም ትላልቅ ሰዎች ጋለብር ብለው እየሄዱ ራሳቸውን ለማየውን ነገር ያጋልጣሉ እና ብዙ ጊዜ ዲያሪ ይጽፍ ነበር። በዙሪያ የተከሰተ ያለው ነገር ሰውን ወደ ትክክለኛ መንገድ እንዲመለስ ትንሽ ለመምከር እየሞከርኩበት ዘፈን ነው እና ኒሮፓታክዶ ነው የሚለው እና በእርግጥ ሰው አንድ ሰው ቆንጆ ቢሆንም በመልኩም መልኩን አምኖ ለገንዘብ ብሎ አቋራጭ መንገድ መጠቀም እንደሌለበት ነው የምመክረው እዛ ላይ። ሁለተኛ ደግሞ ፍቅርን በገንዘብ አይገዛም እና አንድን ሰው ለፍቅር ለገንዘብ ብለን ፍቅርን እየተጠቀም አስመስለን ያን ስካፍ ውስጥ መግባት እንደሌለብን ነው ለመምከር የሞከርኩት እና ትንሽ በአካባቢ ብዙ ሰው ወዶታል። በምማርበት ትምህርት ቤትም ሳስተማቸው ምናምን ስለምን እንደሚያወራ ነግራቸው በጣም ነው የሚወዱት ብዬ አስባለሁ። ተወልደሽ ያደግሽው ጋምቤላ ነው አይደል? ጋምቤላ ነው። ባደግሽበት ቦታ እንዳንቺው የሙዚቃ ፍቅር ያላቸው የሙዚቃ ተሰጥኦ ያላቸው ወጣቶች አሉ እና እስካሁን ድረስ ወደ መድረክ እንዳይመጡ የሚፈልጉት ላይ እንዳይደርሱ ያደረጋቸው ችግር ምንድን ነው? ብዙ ችግሮች አሉ። ስለ ጋምቤላ ዘፋኞች ማውራታችን ካልቀረ በጣም ጎበዝ ናቸው። ቻለ ከኔ ጋር ሲሰሩ የነበረውም በጣም ብዙ አሉ እና ያለው ችግር ያው ጋምቤላ በብዛት ከዩት በስተቀር ሌሎቹ ዘፋኝ ዘፈን እንደ መጥፎ ነገር ነው የሚወስዱት። ምክንያቱም አዌርነሱን ያው አልተሰጠም በብዛት እና ትላልቅ ሰዎችም ዘፈን እንደ የሆነ እንዳጥያት ነገር የሚቆጠርበት እንትን አለ። በእኛ በሰፊው ዘፋኝ ከሆንክ እንደ ድሩዬም ልትቆጠርም ትችላለን እና ሁለተኛ ደግሞ በምንም ታምር ስፖርት አትደረግም በብዛት እንዲሁ ስፖርት እናደረግ ይሻለን እያሉ በሌላ መንገድ የሚመጡ አሉ። ለምሳሌ እኔ አሁን ሴት ነኝ ባሳለፍኳቸው ኤክስፒሪንሶች ለምሳሌ አሁን ብዙ እንሰራለን ሁላ ቃል ገብቶ አብረን ሰርተን ሰርተን መሀል ላይ ስንገናኝ ላይክ አንተን ሊጠቀሙ የሚፈልጉም አንዳንድ እንትኖች አሉ። እሱን ነገር ደግሞ አርት ውስጥ ያለ ነገር ነው። እና በእርግጥ ታለንትድ ብትሆንም ራስን

ቤሩን ነቢያ መልካም ጊዜ። ቤሩ ነቢያ በጣም አመሰግናለሁ። ለአሁኑ ይቅናሽ፣ መንገድሽ ሁሉ ይሳካልሽ። በሌሎች አዳዲስ ስራዎችሽ እንገናኛለን። መልካም ጊዜ። አመሰግናለሁ ሀብታሙ። እንደ ብዙ ትማራለህ፣ ብዙ ታሰማናለህ ብዬ በጠብቃ ተማርኩ። ነው አንዱ ላይ ቆምክ፣ በስንብት ጀምር ያለው በሰላምታ ትቀጥላለህ ወደፊት ድሮ መልካም ምኞት ደግሞ ተመሬ ለአድማጮች ያቀርባለሁ። እሺ እንግዲህ እንጠብቃለን። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አድማጮች እንግዲህ አስተያየት ቢኖራችሁ በፌስቡክ አት ቪኦኤ አማሪክ፣ በትዊተርም ሀሽታግ ጋቢና ላይ በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያቤሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። ደህና እደሩ። kun raadiyoo sagalee ameerikaati. raadiyoon sagalee ameerikaa wixataa qabee aga jimaataatti galgala keessaa saa lamaaf walakkaa jalqabee aga saa sadiitti meetir baandii